ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባቸው። የጋቢና ጉዟችን ከአሜሪካ ድምፅ ሬድዮ እንደ ታክሲው እንደ አውቶብሱ ሙሉ ነው። ለመስተንግዶ ጽዮን ግርማ ከጎን እዚህ ጋቢና ትገኛለች። ሰላም፣ እንደምናመሻችሁ። በዛሬው ዝግጅታችን በኢትዮጵያ የተከሰተውን ድርቅ እንዳስሳለን። ከብቶች በጣም በጣም አስቸጋሪ ሁኔታ ላይ ዝናብ የለም፣ ምንም ነገር የለም። በጣም የሚሰጠው ነገር ብዙ ኦልሬዲ እያለቁ ነው። በ በጣም የሚያስፈር ሁኔታ ላይ ነ ያለው ነው። ረሀብ አለ፣ የእንስሳት እልቂት አለ። ከፍተኛ ነው ብለን እንገምታለን። የእኛ ሰዎች እንዴት እንደሚገምቱ አናውቅም። ድርቁ በተከሰተባቸው ቦታዎች የሚገኙ ነዋሪዎች ናቸው ይዘናቸዋል። ዛሬ ዓለም አቀፉ የሰራተኞች ቀን በመላው ዓለም በመከበር ላይ ይገኛል። በደርግ ጊዜ በጣም ይከበር ነበረ። ሰልፍ ነበር፣ የሜይ ዴይ ሰልፉ በጣም ከጠዋት እስከ ማታ ነበረ። እርግጥ ከደርግ ውድቀት በኋላም ቢሆን ይከበራል። ዘንድሮ ደግሞ አለ ይሄ እንዲህያልም ምንክል የለውም ግን ሰራተኞች፣ ዛሬ ሁሉም ዝግ ሆኖ ነው የዋለው። የኢትዮጵያውን አከባበር በተመለከተ በለፍ ተቀደም ወደ ኢትዮጵያ ደውለን ነዋሪዎችን አነጋግረናል። አስቸጋሪውን ህይወት አስ አስከፊውን የስደት ጉዞ በእግሩ ጀምሮ ከሶስት አመት መከራ በኋላ ካናዳ የደረሰውና ይህንን ታሪኩን ከአስራ ስምንት አመት በኋላ ወደኋላ ተመልሶ በፊልም የሰራ ወጣትም ይዘናል። ብዙ ጓደኞችን አጣሁበት፣ ብዙ እህቶችን አጣሁበት። ብዙ እህቶቼ ፊት ለፊቴ አይኔ እያየ ተደፈሩ። ወንድሞቼም እንደዚሁ በውሃ ጥምና በረሃብ ሞቱ። ዘካርያስ ጥበቡ መስፍን ይባላል። በዚህ አስቸጋሪውና ህይወት አስከፋይ የስደት ጉዞ የተጓዘ ወጣት ነው። የፊልሙ ባለታሪክ ነው። ዳይሬክተሩ ሰው መሆን ስማውንም ይዘነዋል። ሌሎች ዘገባዎችም ይኖሩናል። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። በድጋሚ አጠር ያሉ የምሽቱን የዓለም አቀፍ ዜናዎች ልናስደምጣችሁ ተመልሰን በተናል። የዩናይትድ ስቴትስ የማዕከላዊ ስለላ ድርጅት ማይክ ፓምፒዮ ወደ ደቡብ ኮሪያ ዋና ከተማ ሶል ተጉዘዋል። የጉዟቸው ዓላማ የሰሜን ኮሪያ የኒውክሌር ጦር መሳሪያ ግንባታ መርሃ ግብር በዩናይትድ ስቴትስ ከፍተኛ ባለስልጣናት ከባድ ስጋት በተፈጠረበት በአሁኑ ወቅት የደቡብ ኮሪያ የደህንነት ባለስልጣናት ጋር ለመነጋገር መሆኑ ታውቋል። ወደ ማሊ ነው የምናልፈው። የፈረንሳይ ወታደሮች ትላንት እሁድ ማሊ ውስጥ ከቡርኪና ፋሶ ጋር በሚያዋስናት ድንባር አካባቢ ከሀያ በላይ ታጣቂዎችን ገድንላል ሲሉ አስታወቁ። በሳህል ክልል በሚገኘው ደን ላይ ጥቃቱ የተካሄደን ከአየር በየብስም ጭምር መሆኑን የፈረንሳይ የጦር ሰራዊት ባለስልጣናትና የአይን ምስክሮች ገልጸዋል። ማሊ፣ ቡርኪና ፋሶ፣ ቻድ፣ ሞሪታኒያና ኒጀር ውስጥ ጽንፈኛ እስላማዊ ታጣቂዎችን ለመውጋት የተሰማሩ ከ3 ሺ 5 መቶ በላይ የፈረንሳይ ወታደሮች እንዳሉም ታውቋል። ከሰሜን ከበስተ ሰሜን የአልቃይዳ ታጣቂዎች፣ በስተ ደቡብ ደግሞ ከቡርኪና ፋሶ ጥቃት የሚሰነዘሩባትን ታጣቂዎች ለመመከት እየሞከረች ያለችው ማሌ የአስቸኳይ ጊዜ አዋጁን በተጨማሪ ስድስት ወራት አራዝማለች። የዛሬ ዕለት ግንቦት አንድ በዓለም ዙሪያ ሰራተኞችና ለሰራተኛ መብት ተሟጋቾች በሰላማዊ ሰልፎችና በህዝባዊ ስብሰባዎች ሰራተኛውን ህዝብ የሚያከብሩበት ዓለም አቀፍ የሰራተኞች ቀን ሜዴ ነው። የሜዴ በዓል በተከለከለባት በቱርክ ኢስታንቡል ከተማ ውስጥ በታወቀው የከተማው ታክሲ አደባባይ ሰልፍ ሊያካሄዱ የሞከሩ በርካታ ሰዎችን ፖሊስ አስሯል። በሜዴ ዕለት አደባባዩ ሲታጠር ዘንድሮ ሶስተኛ ጊዜው ሲሆን ጥቂት የሰራተኛ ማህበራት መሪዎች እንደ አውሮፓውያን አቆጣጠር በ977 ዓ ምት በአለም አቀፍ የሰራተኞች ቀን ለተገደሉ ሰላሳ አራት ሰዎች በቆመው ሀውልት ስር አበባ እንዲያስቀምጡ ተፈቅዶላቸዋል። የእቃ ማቃለያ ገንዘብ በአበዳሪዎቹ ተጨማሪ የቁጠባ እርምጃዎች እንድትወስድ ወጥረው በያዟት ግሪክም ደግሞ ሰራተኛ ማህበራት የአንድ ቀን ሀገር አቀፍ የስራ ማቆም አድባ በመጥራቱ በእለቱን አስበውተዋል። ፊሊፒንስና ኢንዶኔዥያ ውስጥ ሰራተኞችና የሰራተኛ ማህበራት መሪዎች ሰልፎች አካሂደዋል። የፈረንሳይ የፕሬዝዳንታዊ እጩ ተፎካካሪዎች ኢማኑኤል ማክሮን እና ቀኝ ጽንፈኛዋ ተፎካካሪያቸው ማሪን ለፔን በዛሬ ሁለት የራሳቸውን ህዝባዊ ስብሰባዎች ያካሂዱ ሲሆን ሁለቱም የሚቃወሙ ሰልፎችም ታቅደዋል። ዩናይትድ ስቴትስ ውስጥ የሜዲ በዓል ትኩረቱን ከሰራተኛ ወደ ውጭ ሀገር ሰዎች ጉዳይ አዛውሮ ታስቧል። ፕሬዚዳንት ዶናልድ ትራምፕ ህጋዊ የመኖሪያ ፈቃድ የሌላቸው የውጭ ሀገር ሰዎችን በተጠናከረ መንገድ የማባረር እቅዳቸውን በመቃወም በብዙ ሺዎች የተቆጠረ ህዝብ ከኒውዮርክ አንስቶ እስከ ሎስ አንጀለስ ድረስ በተለያዩ ከተሞች ሰልፍ ለማካሄድ አቅደዋል። ያለ ውጭ ሀገር ሰው ውሎ ምን እንደሚመስል ለአሜሪካውያን ማሳየት በአንዳንድ ከተሞች የውጭ ሀገር ሰዎች የስራ ማቆም አድማ እንዲመቱም ጥር ያደረጉ ድርጅቶች አሉ። ኩባ ደግሞ ባለፈው ህዳር ያረፉት የረጅም ጊዜ መሪዋ ፊደል ካስትሮ በሌሉበት የመጀመሪያ የሜዴ በዓል በአሁኑ ፕሬዚዳንት ራውል ካስትሮ አመራር ስር የሚከበር የመጨረሻው የሜዴ በዓል ይሆናል ተብሏል። ራውል በአዲሱ የአውሮፓውያን አሞት የካቲት ወር ስልጣን ሊለቁ ቃል ገብተዋል። አድማጮች ለሰዓቱ ያዝናቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶች ጋር አብራችን ቆዩ። የጋቢና ጉዟችን ይቀጥላል። እኔ መስታወት አድረገው ና ጽዮን ግርማ አብረን ካድማስ ስንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ፕሬስ ቦንደሪስ ቱገዘር ኢትዮጵያ ድርቅ በተከሰተባቸው ቦታዎች በቦረና ዞን፣ በባሌ ብሔራዊ ፓርክ እና በደቡብ ክልል የሚገኙ ነዋሪዎች ድርቁ ደን እና የውሃ ኩሬዎችን ማድረቁን፣ እንስሳት መጨረሱን፣ ለምግብ እጥረት መጋለጣቸውን ይናገራሉ። የአካባቢው ሰዎች ለስራ አጥነት መዳረጋቸውን፣ የሚያገኙት እርዳታም በቂ አለመሆኑን ይገልጻሉ። የኢትዮጵያ መንግስት በበኩሉ የድርቁ መባባስ የዕለት ደራሽ ምግብ ፈላጊውን ቁጥር እንዲጨምር ማድረጉን ገልጾ ከአራት ወራት በፊት የነበረው አምስት ያን ህዝብ ቁጥር መከለሱን፣ አሁን አስቸኳይ የምግብ እርዳታ የሚያስፈልገው ህዝብ ቁጥር ሰባት ነጥብ ስምንት መድረሱን ይናገራል። ነገር ግን የተፈለገውን ያህል ገንዘብ ባይገኝም መንግስት ከክልሎች ጋር በመተባበር እርዳታ እየሰጠ መሆኑንም አስታውቋል ሲሆን ግርማ ዝርስራላት በአፍሪካ አህጉር በተለይ ደግሞ በአፍሪካ ቀንድ ቆላማ አካባቢዎች ከዚህ ቀደም ካጋጠመ ሁሉ የከፋ ድርቅ በዚህ ዓመት ተከስቷል። እንደ ደቡብ ሱዳንና ሶማሊያ ባሉ ሀገሮች ጦርነትና ግጭት ሁኔታውን አባብሶት ረሃብ ገብቷል። ከምግብ እጥረቱ በተጨማሪም በውሃ እጥረትና በበሽታ ሰዎች መሞት ጀምረዋል። በኢትዮጵያ ድርቅ እንጂ ረሃብ አልተከሰተም ተብሏል። ከእንስሳት ሞትና በምግብ እጥረት ከተጎዱ ሰዎች ቁጥር መጨመር ውጪ እስካሁን የሰው ሞት ሪፖርት አልተደረገም። የኢትዮጵያ መንግስትና የለጋሽ ድርጅቶች አጋሮቹ የምህር ቅድመ አዝመራ ምርመራ ማድረጋቸውን ገልጸው በታህሳስ ወር ይፋ ባደረጉት የሰብአዊ መጠየቂያ ሰነድ ወይም ሁማኒታሪያን ሪኳይርመንትስ ዶክመንት ኤች አር ዲ መሰረት በኦሮሚያ በቦረናና በጉጂ ዞን በባሌ ዞንና በምስራቅ ሐረርጌ በሶማሌ ክልል በደቡብ በአፋርና በአማራ ክልል በአጠቃላይ አምስት ነጥብ ስድስት ሚሊየን ህዝብ አስቸኳይ የምግብ እርዳታ እንደሚፈልግ ይፋ አድርገው ነበር። ለዚህም ወደ አንድ ቢሊዮን ዶላር የሚጠጋ ገንዘብ እንደሚያስፈልግና ከለጋሾች የተገኘው ምላሽ አጥጋቢ ባለመሆኑ የፌዴራልና የክልል መንግስታት በጋራ ሆነው በድርቁ ለተጎዱ ሰዎች የዕለት ደራሽ የምግብ እርዳታ እያቀረቡ መሆኑን የብሔራዊ የአደጋ ስጋት አመራር ኮሚሽንና ከመንግስቱ ጋራ በጋራ የሚሰሩ የሰብአዊ ረድኤት ድርጅቶች በተለያየ ጊዜ ለአሜሪካ ድምጽ ተናግረዋል። አቶ ጉዩ ሀለኬ በቦረና ዞን ዱብሉቅ አካባቢ የሚኖሩ አርብቶ አደር ናቸው። የዚህ ዓመት ድርቅ አካባቢያቸውን ማጥቃት ከጀመረ ከጥር ወር ጀምሮ ከብቶቻቸው እየመቱባቸው እንደሆነ ነግረውን ነበር። አሁ ወደ አስሮ ነው ብኛ፣ በየቦታ በሰው እጅ ስለማይደርስ ወደ አስሮ ነው ብኛ። አስር ከብት ምን አይነት ከብቶች ላሞች ናቸው አልኩት። እነዚህ ጥጃ ሚባት ማጥቡት እና እነዚህ ጥጃውም ብዙውን ጊዜ ሳር ስለሌለ በቃ በዛኛ እንትን እያለቁብን። ከመቼ ጀምሮ ነው እርሶ አስር ከብት ያለቀቦት? ጥር ከገባ በኋላ ቢያንስ ሰላሳ ቀን ሆነዋል። ስንት ከብት ነበሩት? አስር ሲሞት ቦት ስንት ቀሩት? አንድ ሀያ አለኝ። እነዚያ በቀረውም እኮ ያልቁብኛል እያል ያው ተለያየ ፍሩሽከርና መንግስት ምስቶን ሳርም ሌቦርና ክብቶች አካባቢን ስለማታውቅ እንጂ በእጅ መቀለብ የማይቻል ክብቶች ናቸው። ስለዚህ በብዛት ያልቃሉ ብለህ ነው የምንገምተው። ስለዚህ ተስፋም ቁርጥ መቀመጥ ነው እንጂ የምንችል። አቶ ጉዩን ባለፈው ሳምንት በድጋሚ አነጋገርናቸው ናቸው እርሳቸውና ቤተሰቦቻቸው የሚመገቡት ስንዴና በቆሎ በእርዳታ ቢያገኙም ከብቶቻቸውን ግን ከሞት የሚታደጉበት ነገር እንዳላገኙ ይናገራሉ። በጣም የሚያስፈር እኮ ሁኔታ ላይ ነው ኛ ያለው ነው። እንደዚህ ከብቶቹ አሁን በጣም እያለቁብን ስለሆነ ያው ለእንጃ ይሄ ነው መብት ነው ብ ብዬ የማስቀምጠው ነገር የለም። ምን ያህል ከብት ሞቶበት እርሶ? ሰላሳ ነበረኝ ለ በዛኛው ወደ ሀያ ስምንት አሁን ሞቶብኝ። አ ዛሬ ጠዋት ራሱ አንዱ ሞቶብኝ። ወደ ውጭ ሁለት ቀረብኝ ሁለቱ ሁ ባልደረባችን እስክንድር ፍሬው ወደ ሶማሌ ክልል ኮርኔ ዞን ኮንቱ ወረዳ ተጉዞ ያገኛቸው አቶ አብዱላሂ ካሊፍ በበኩላቸው ከነበሯቸው አንድ መቶ ፍየሎች እና ሁለት መቶ ሀምሳ ግመሎች መካከል የበዛውን በድርቅ አጥተው ሀምሳ ብቻ እንደቀራቸው ተናግረዋል። ፍየሉ ሁሉም ትንሽ ትንሽ ቅራ ሁሉም ሞቱ። ሀምሳ ፍየሉ ብቻ ቅራ። ገሜል አንድ ሞቶ ገሜል ثلاثة نهاية أربعة نفرة ኮሚሽነር ምትኩ ካሳ በድርቆ የተከሰተው የእንስሳት ሞት ከፍተኛ እንደሆነ ገልጸው የቀሩትን ለማትረፍ ርብርብ እየተደረገ እንደሆነ ይናገራሉ። አንዱ ምንድነው ያው በትክክል የእንስሳት ሞት አለ ድርቅ በተከሰተባቸው አካባቢዎች። ምክንያቱም የውሃ መመናመን እና የግጦሽ ሳር መመናመን፣ ያው የእንስሳት ጠፈንታ የሚወስን ስለሆነ፣ ድርቅ በከፋ ሁኔታ በተከሰተባቸው አርብቶ አደር አካባቢዎች የእንስሳት ሞት አለ። ያን ለመታደግ እንዲቻል አንዱ የተደረገ ያለው ምንድን ነው፣ በፌዴራል መንግስትም ለታደው፣ በክልል መንግስታትም ከዛ ባለፈው ደግሞ ግን ለመላ ክልል ለክልል በተደረገ ወደ ጋፍ ውስጥም የእንስሳት መኖ አቅርቦት አለ። ስለዚህ አንዱ የእንስሳት መኖ አቅርቦቱ ነው በዋናነት ይሰራ ያለው። ሌላ ደግሞ የተለያዩ የመኖ አማራጮችንም መጠቀምም አንድ ነገር ነው። አሁን በደቡብ ሞ ስንወስድ የኩራዝ ስኳር ኢንዱስትሪ ዛፍ አካባቢ ስላለ ሸንኮራ ገዳ ኢንዱስትሪ በማምጣት ቆርጦ በመገብ ስራዎች አሉ። ወደ ፓርኮች አስጠግቶ መገብ ስራዎች ናቸው ሲሰሩ የነበሩት። ነገር ግን ያሁን በሀገራችን ያለው የእንስሳት ሀብት ከፍተኛ ነው እያንዳንዱ ሰው ያለው። ስለዚህ ለእነዚህ እንስሳት ሁሉ መኖ ማቅረቡ አስቸጋሪ ነው የሚሆነው ዘላቂነት መወሰድ የሚገባው መኖን በዝናብ የማልማት ዝናብ በሌለባቸው አካባቢዎች ደግሞ የመኖ የመስኖ አውታር ባለባቸው በመስኖ በመጠቀም መኖ ማልማት ልካም ነው የጀመርነው አሁን አፋር ክልል ላይ የሶማሌ ክልል ላይ የጀመሩ ጅምሮች ማስፋት ነው ትልቁ ነገር በዋናነት። የዝናብ ሁኔታ መሻሻል ካሳየ ትልቅ ለውጥ ማምጣት ይቻላል። የእንስሳት የዝናብ ሁኔታ መሻሻል ካልታየ ግን ፈጥኖ እንስሳትን ለገበያ በማቅረብ መታደግ የሚቻልበት ሁኔታ ነው ኖር የሚችለው በደቡብ ክልል ድርቁ በተከሰተበት አካባቢ እንደሚኖሩ ገልጸው፣ ስማቸው እንዲጠቀስ ያልፈለጉ አንድ ነዋሪ የተሰጣቸው ያለው እርዳታ በቂ እንዳልሆነ ገልጸው የእንስሳት ሞት በብዛት እንዳለ ይናገራሉ። አይ ምግብ የሚመጣ ምንም የለም። እንግዲህ በቃ ሰው ይሄ ድንች ንት ሞጎ የሚባል አለ እንድመረስር ይህን እየበሉ ነው አሉት። ከመሬት ቆፈር ድንች አለ ሞጎ የሚባል እሱንን እንትን እየቆፈሩ እየበሉ ነው። አ ከተማ ውስጥ ያለው ትንሽ የከተማ ኑሮ በገበያ ላይ የሚገኘው በአንዳንድ ጥቅ የሚገኘውን ነገር ዙ እንዲህ እየተዳደሩ ነው አሉት። ከብቶች በጣም በጣም አስቸጋሪ ሁነታ ላይ ነ። ዝናብ የለም ምንም ነገር የለም። በጣም የምሰጠ ነገር ብዙ ኦልሬዲ እያለቁ ነው። በቃ ድርቁ ከተከሰተባቸው አንዱ አማራ ክልል ዋግምራ አካባቢ ነው። በአማራ ክልል ውርጭ በረዶውና ጎርፍ በመከሰቱ አሁን የጨመረው የተጎጂዎች ቁጥር ይህን አካባቢም እንደሚያካልል ተነግሯል። አድማጮች የዚህን ሪፖርት ሙሉን ክፍል በዌብሳይታችን ላይና በፌስቡክ ገጻችን ላይ ማግኘት ትችላላችሁ። አሁን ወደ ተከታዩ ዘገባችን ነው የምናልፈው። ዛሬ ዓለም አቀፉ የሰራተኞች ቀን በዓለም አቀፍ ደረጃ በመከበር ላይ ይገኛል። በዓሉ በሚከበርባቸው ሀገራት በዓሉን በማስመልከት ሰላማዊ ሰልፎች እየተደረጉ ነው። በኢትዮጵያ ይህ የሰራተኞች ቀን መከበር ከተጀመረ አርባ ዓመታት አስቆጥሯል። በዓለማችን የሚከበረው ይህ የሰራተኞች ቀን በኢትዮጵያ ይከበር የነበረው በደርግ የስልጣን ዘመን በመንግስት ሰራተኞች ዘንድ ቀኑን ለማሰብ ሰላማዊ ሰልፍ በማድረግ ነበር። ዘንድሮስ ይህ አለም አቀፍ የሰራተኞች ቀን እንዴት ተከበረ? ወደ ኢትዮጵያ የተለያዩ ከተሞች በለፍ ተቀደም መስታወት አረጋው ደውላ አነጋግራለች። እኛ እርግጥ የግል ሰራተኛ ስለሆንኩኝ ያው በግላችን ያው በስራ ላይ ያከብር ያለው እንጂ ሞል ውስጥ እንትንያን አይደለም። እሺ ምንድን ነው የምትሰራው? ሴራሚክ ነው የምሰራው። የዚህ ቀን መከበር በጣም መልካም ነው ብዬ ነው በእኔ የማስበው ማለት ነው። ምን ጥቅም አለው ለሚለው፣ ምንድነው ጥቅሙ? እያንዳንዱ ሰው ሰርቶ በዛ በሚትን በረፍት ረፍት ሰዓት በአግባቡ እንዲጠቀም ሰርቶ ደግሞ በራሱ በላቡ እንትን እንዲን መብቱ ያው እንደ መብት ማለት ነው እኛም በማክበር ላይ እየተገኘን ነው፣ እያከበርን ነው። በምን ሁኔታ ነው የምታከብሩት? በስራ እያከበር ነው። ስለ ያው ይህንን ቀን በስራ ስራ እየሰራን በስራ ያው ማሳለፍ ነው። እኛ እንግዲህ ያየ ነው ማለት የመንግስት ሰራተኛ አይደለም፣ ሰማዊ ነኝ። ብዙ እንኳን እውቀት የለኝም፣ ግን እኛ አካባቢ ብዙ የሚከበር አይመስለኝም ቀኑ ከስራ ካለመስራት። እየት አካባቢ ነው ያለሽ ነው ባህርዳር ወረታ የተምረሽ ወደ ስራ መግባትሽ ነው። ያው የሰራተኞች መብት መከበር አለበት በሚል እሳቤ ነው እየተከበረ ያለ። ይህን ትደግፊያለሽ? አዎ ደግፋለሁ። ሰራተኛ አይደለም አይደሉም? አዎ ሁሉም ሰራተኞችም እያከበረው ነው። በምን ሁኔታ ነው እያከበረ? ከአሜሪካም እያከበርኩ ነው። እንደ ከሀገር ውስጥ ሁሉም ነው። አዎ ሁሉም አለም ነው፣ በአለም ነው የሚከበረው የሰራተኞች ቀን ተብሎ። አዎ በጣም እናመሰግነሻለሁ። እርስዎ ስራ ሰርተው አያውቁም? አቃለሁ። አይ እዛ አልተበቃም ከስራ ነው የነበር ነው። የሆነ ትንሽ ስልጠና አለን እና እየሰለጠን ነበር። በጣም ጥሩ ነው። ለእኛም ሊከበርልን ይገባ ነበር ግን አልተከበረም እዛ። በጣም ጥሩ ነው። አልየት አካባቢ ነው ያሉት እርስዎ? ሁመራ ነው የሚባለው። አይ የኢትዮጵያ በኢትዮጵያ ያለው የአከባበር ሁኔታ ዘንድሮ እንግዲህ በዓሉ ተከበረ ነው የተባለው እንደ በሚዲያም፣ እስካሁን ይህን ያህል ብዙም አልተነገረለትም በበዓልነት ነው እንጂ የተያዘው ይህን ያህልም እንደዚህ በየአደባባዩ ቀደም እንዳለው የሰልፍና እንደዚህ ነገር የለውም። ቀደም ሲል በተለይ በደርግ ጊዜ በጣም ይከበር ነበረ። ሰልፍ ነበር ሜይ ዴይ ሰልፉ በጣም ከጠዋት እስከ ማታ ነበረ። በአብዮት አደባባይ ሰልፉ በጣም ሰፊ ነበር። እርግጥ ከደርግ ውጥቀት በኋላም ቢሆን ይከበራል ይከበራል። ይሄን ያህል ዘንድሮ ደግሞ አለ ይሄን ያህልም እንትን የለውም። ግን ሰራተኞች ዛሬ ሁሉም ዝግ ሆኖ ነው የዋለው፣ በበዓልነት ነው የዋለው። አዎ፣ እንደ ብሔራዊ በዓል እንደ ፋሲካ እንደ ገና እንደዚህ ተቆጥሮ በበዓልነት ነው የዋለው። እንግዲህ እነ በሽፍት የሚሰሩ ሰራተኞች ካልሆኑ በስተቀር በእረፍት ላይ ናቸው። እሺ፣ በጣም ነው ማመሰግነው። አመሰግናለሁ። እኔም እንኳን አደረሰሽ ለሰራተኞች ቀን። እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። እንግዲህ ወደሚቀጥለው ዘገባችን ነው የምናልፈው። እውር አሞራ ቀላቢ በእውነተኛ የስደት ታሪክ ላይ የተሰራ ዘጋቢ ፊልም ነው። ፊልሙ አርብ ሚያዝያ 27 2009 ዓ.ም በኒውዮርክ የአፍሪካ ፊልም ፌስቲቫል ላይ ከጠንካራ ፊልሞች አንዱ ወይም ሴንተርፒስ ናይት ፊልም ሆኖ ለመታየት ተመርጧል። ፊልሙ ዳላስ ውስጥ በሚገኝ ፊልም ፌስቲቫል ላይም ይታያል ተብሏል። ጽዮን ግርማ ዘገባ አላት። የበጋው ወራት መጀመሪያ ብቅ ብሏል። ይህ ወቅት ደግሞ ከሳህራ በታች ላሉት የአፍሪካ ስደተኞች ተመራጭ ስደት ወቅት ነው። ስደተኞቹ ጉዟቸው የቱንም ያህል በሰቀቀን የተሞላ ሕይወታቸውንም ጭምር በአደገኛ ሁኔታ የሚያስከፍል እንደሆነ አስቀድሞ ቢሰሙም፣ የሰሙትን ችላ ብለው ቀያቸውን ጥለው ሀገራቸውን ለቀው እነሱ በሚያውቁት ምክንያት ለመሰደድ ጉዟቸውን ይጀምራሉ። ዘካርያስ ጥፋው መስፍን እባላለሁ። በ1998 ዓ ም ከሀገር የተሰድቼ እስራኤል ለመግባት ሰውነቴን የሚያስነሳ መከራን አሳልፌያለሁ። ዘካርያስ እውነተኛ ባለ ታሪክ ነው። መከራ የበዛበትን የስደት ጉዞ አብረው ከጀመሩት ከ1200 ስደተኞች በላይ ለወር የቀረ ነው 42 ብቻ ነበርን ይላል። አሁን ከሚኖርበት ካናዳ ወደ ኢትዮጵያ ተመልሶ እውነተኛው የጉዞ ታሪኩን በምስል አስቀርጾ ፊልም ሰርቶታል። ለጠየቁትን እንቆቅልሽ መልስም ሀገርም የሚሰጠኝ አጥቼ በረሃ ለበረሃ እየዞርኩ የሰውና የአንተ ስለተባልኳቸው ሀገራት እጠይቃለሁ። ዘካርያስ አሁን 32 ዓመት ሆኖታል። የአስራ አራት ዓመት ልጅ እያለ ነበር ለስደት በእግሩ ከኢትዮጵያ ወጣው የስደት ምክንያቱን አስራ ስምንት ዓመት ወደ ኋላ ተመልሶ ይናገራል አባቴና እናቴ አስመራ ላይ ነው የተገናኙት ከዛም አባቴ ወደ ኢትዮጵያ ይዟት መጥቶ ድሬዳዋ ላይ እኔና ትንሽ ወንድሜ ተወለድን የተወለድን የባለስልጣን ልጅ ነበርኩኝ የደርግ ባለስልጣን ነበረ ስራ ሂዶ ስራ አልተመለሰም በዛው ጠፋ እኔ የሰባት አመት ልጅ እያለሁ ማለት እናቴንም ከዛም ያው በብስጭትና በንዴት ነበረ ጊዜዋ ስታሳልፍ የነበረው። ትንሽ ወንድሜም እንደዚሁ ታሞ ሞተ። ከዛ እኔን ይዛ ወደ ጎንደር ሄደች፣ ወደ አባቴ ቤተሰቦች ይዛኝ ሄደች። ከዛም የአባቴ ቤተሰቦች ጋር ትምህርት ጀመርኩኝና እነሱ ጋር እኔ ማደግ ጀመርኩኝ። እሷም አንዳንድ ስራዎችን እየሰራች እዛው ጎንደር ላይ ኖር ነበረ። ከዛም ተመልሰን እንደገና ወደ አዲስ አበባ መጣን። ተመልሰን እንደገና ወደ መቀሌም ወደ ሽሬም ሄድን። እንደዚህ እንደዚህ እያለ በተለያየ ቦታ እየሄድን እሷን ወደሚመቻት ቦታ እና ስራ ወዳለበት ቦታ ላይ እንደዚሁ በተለያየ ቦታ ላይ ስንኖር እሷም ታማ ሞተች። እኔም ከዛ በኋላ ያው አክስቴ ጋራ መኖር ጀምሬ ነበረ። ከአክስቴ ጋራ መስማማት አልቻልንም። በጣም ኃይለኛ ነበረች። እዛ ያው ሀገር ለቅቄ እንድወጣ ተገደድኩኝ። በሱዳን በኩል አድርጌ ወደ እስራኤል ሄዳለው ብዬ መንገድ ጀመርኩኝ። ዘካርያስ በልጅነቱ ይሰራበት የነበረው ፀጉር ቤት ከእስራኤል የሚመጡ ደንበኞቹ ገንዘብ የማውጣት ነፃነታቸውን በማየቱ ራሱን ከድህነት ለማላቀቅ ጉዞ እንደጀመረ ይናገራል። የስደት ጉዞ ግን እንዳሰበው ቀላል አልነበረም። ግብጽና በእስራኤል እንዲሁም በሱዳን ቦርደር ላይ ሲና በረሃ ላይ ብዙ ነገሮችን አየሁኝ። ብዙ ጓደኞችን አጣውበት፣ ብዙ እህቶችን አጣውበት። ብዙ እህቶቼ ፊት ለፊት አይኔ እያየ ተደፈሩ። ወንድሞችም እንደዚሁ በውሃ ጥምና በረሀብ ሞቱ። እስራኤል ቦርደር ላይ ተይዘን ግብፅያኖች ይዘው ወደ ግብፅ አስዋን የሚባል ሀገር ይዘውን ሄዱ። አስዋን ላይም እንደዚሁ ሁለት አመት አሰሩን። እስር ቤት ውስጥ እንደገና በተጨማሪ ብዙ ሰዎች አበዱ። ከኢትዮጵያ ጀምሮ በግብጽ አድርጌ አሁን ካናዳ እስከምገባ ድረስ ወደ ሶስት አመት ነው የፈጀብኝ። ዘካርያስ ይህን ታሪኩን እውር አሞራ ቀላቢ በሚል ርዕስ ፊልም ሰርቶታል። ፊልሙ የተሰራው ኢትዮጵያ በሚገኘው በሳቢሳ ፊልም አማካኝነት ነው። የፊልሙ ዳይሬክተር እና ፊልሙን የቀረጸው ባለሙያ ሰው መሆን ይስማው ይባላል። የሙያ አጋሮቹ ሶሚክ በሚለው መጠሪያ ያውቁታል። ዘካርያስ ጥበቡ መስፍን የሚባል ልጅ የእሱ እውነተኛ ታሪክ ነው ፊልሙ። ዘካርያስ የራሱን ታሪክ ጽፎ መጣ፣ እሱን ስክሪን ፕሌይም አዘጋጀው። ያ ደግሞ የዶኪሜንታሪ ድራማ ዘውግ ያለው ፊልም። ማንስ ሀገርን ሰጭ ሆነ? ማንስ ድንበርና ሰመረ? ለምን ከልካይና ፈቃጅ ተሰለፈ? አሁን ፊልሙ በኒውዮርክ ለአፍሪካ ፊልም ፌስቲቫል ለመታየት ታጭቶ ለእይታ ሊበቃ ነው። በቀጣይ አርብ ሚያዝያ 27 2009 ዓ.ም ይታያል። በዳላስ ዓለም አቀፍ የፊልም ፌስቲቫል ላይም ለመታየት ተመርጧል። ዘካሪያስ ከዚህ ሁሉ ጊዜ በኋላ ታሪኩን በፊልም ለማስቀረት ለመንፈለገ ጠይቄው ነበር። አሁን ድረስ እዚሁ መጥቼ ዜና በማይበት ጊዜ ሬዲዮ በማዳመጥበት ጊዜ ሁል ጊዜ ይሄ ነገር ሊቆም አልቻለም። በተደጋጋሚ ሰው መሞቱን ነው ማየው። በተደጋጋሚ ሰዎች ባህር ውስጥ መስመጣቸውን ነው ማየው። በተደጋጋሚ ሰዎች መታረዳቸውን ነው ማየው እና እስቲ እንዲያው የአቅሜን ያህል ይህን ነገር ለእኔም ለህሊናዬም እረፍት ይሰጠኛል፣ ሰላም ሊሰጠኝ ይችላል በማለት ነው ወራ ሞራ ቀላቢን በኑሮዬ ደስተኛ ነኝ የሚለው ዘካሪያስ በካናዳ ትዳር መስርቶ የሁለት ልጆች አባት ሆኗል። ነገር ግን አሁንም የተጓዘበት አሰቃቂ መንገድ ወደ ህሊናው እየመጣ እረፍት እንደሚነሳው ይናገራል። ብዙ ቦታዎችን ተንከራትቻለሁ። ብዙ ስቃይና ችግርን አይቻለው። ከአቅሜ በላይ ከአቅሜ በላይ አሁንም እንደዚሁ አልፎ አልፎ እንደዚህ የሚሰሙም ስሜቶች አሉ። የፊልሙ ዳይሬክተር ሰው መሆን ይስማው ወይም ሶሚክ በፊልም ተቀርጾ ያስቀረው የዘካርያስ ታሪክ እርሱም ህሊና ውስጥ ተቀርጾ መቅረቱን ይገልጻል። የስደት ታሪክ ሲባል ብዙ ጊዜ ከኢትዮጵያ ውጭ ስለመሰደድ ብቻ ነው። ግን ዘካርያስ ከአስራ አራት አመት በጣም ከልጅነቱ ጀምሮ ጻን ያለ ጀምሮ ሀገር ውስጥም ነው። በጣም ብዙ ቦታዎች የረገጠው ድሬዳዋ ነበር፣ ትግራይ ነበር፣ አዲድ አሮ የሚባል ሀገር መተማ ነበር ብዙ ቦታዎች ጎንደር ነበር። ሶ እያንዳንዱን ቦታ እሱ የሄደባቸው የሄድን ነበር። ሶሪን ሪኮንስትራክት ለማድረግ የሞከርነው እውር አሞራ ቀላብ የተሰኘው ፊልም በመጪው አርብ በኒውዮርክ አፍሪካ ፊልም ፌስቲቫል ላይ ከጠንካራ ፊልሞች አንዱ ተብሎ ለእይታ ይበቃል። ማንስ ሀገርን ሰጭ ሆነ? ማንስ ድንበርና ሰመረ? ለምን ከልካይና ፈቃድ ተሰለፈ? በበረሃ ከሚያንዣብቡት አሞራዎች ከተራረፉት ሰዎችና ባለታሪኮች አንዱ በሆነም ታሪኬ የአንዴኔ ብቻ እንዳልሆነ አውቃለሁ። አድማጮች፣ የዚህን ፊልም ባለታሪክና ፊልሙን የሰሩትን እንደዚሁም ደግሞ ሀይራት የተሰኘውን በጄሲካ በሽር የተሰኘውን የፊልም አዘጋጆች ኒውዮርክ ከሚገኘው ስቱዲዮዎቻችን በቀጣይ ሐሙስ በቀጥታ ስርጭት በ ዌብሳይታችን እና በፌስቡክ ገጻችን ላይ በምስል ይዘናቸው እንቀርባለን። ተከታተሉን። ወደ መጨረሻው ዘገባችን ነው የምናልፈው። በቅርቡ ከዘገብናቸው የኢትዮጵያ ውስጥ አበይት ክንውኖች መካከል በአዲስ አበባ ሊገነባ የመሰረት ድንጋይ የተጣለለት ግዙፍ ሆስፒታል አንዱ ነበር። ይህን ሆስፒታል የሚያስገነባው የኢትዮ አሜሪካን ዶክተርስ ግሩፕ ኢንኮርፖሬትድ ሲሆን ከመስራቾቹ አንዱ ትውልደ ኢትዮጵያውያን ሐኪሞች ፕሮፌሰር ሰናይት ፍስሀ አንዷ ናቸው። መለስካቸው አማሃ እኚህን ሐኪም መምህር አነጋግሯቸዋል። ጥቂት ወደኋላ ሄደን ለማስታወስ ያህል ሚያዝያ 14 ቀን 2009 ዓ ም ቦሌ ክፍለ ከተማ ሀያት ኮንዶሚኒየም አካባቢ የሚገነባው የሕክምና ከተማ የተሰኘው ሆስፒታል መሠረቱ የተጣለው በኢትዮጵያው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ነበረ። ሆስፒታሉን የሚያስገነባው የኢትዮ አሜሪካን ዶክተርስ ግሩፕ ኢንኮርፖሬትድ አካል የሆነው ኢትዮ አሜሪካን ዶክተርስ ሜዲካል ሲቲ ኃላፊነቱ የተወሰነ የግል ማህበር ነው። ኢትዮ አሜሪካን ዶክተርስ ግሩፕ ኢንኮርፖሬትን ከመሠረቱት ከ260 በላይ ሰዎች አብዛኞቹ ሐኪሞች ናቸው። አብዛኞቹም በኢትዮጵያ አገልግለዋል። 15 በመቶ የሚሆኑት እነዚህ ሐኪሞች ደግሞ በከፍተኛ የትምህርት ተቋማት መምህራን ጭምር ናቸው። እነዚህ አባላቱ ከ30 የዩናይትድ ስቴትስ ግዛቶችና ከሌሎች 18 የተለያዩ ሀገሮች የተሰባሰቡ ትውልድ ኢትዮጵያውያን እንደሆኑም ታውቋል። ከእነዚህ መካከል አንዷ ፕሮፌሰር ሰናይት ፍሳ የማኅፀንና የጽንስ ህክምና ፕሮፌሰር ናቸው። በዩኒቨርሲቲ ኦፍ ሚሽገን የመካንነት ወይም ኢንፈርትሊቲ ህክምና ሰብ ስፔሻሊስት ሐኪም ናቸው። የመሠረት ድንጋይ ሲጣል በስፍራው አገኘኋቸውና ኢትዮጵያውያን ሐኪሞች ከተለያዩ ሀገሮች እንዴት ተሰባስበው ይህን ትልቅ ስራ ጀመሩ ብዬ ነበር የጠየኳቸው። ዶክተር ሰናይትና ሌሎችም አባላቱ ደጋግመው በዕለቱ እንደገለጹት ይህ ስራ ኢትዮጵያውያን አንድ ላይ መብላት እንጂ አንድ ላይ መስራት አይችሉም የሚለውን ብሂል የሚያስተባብል ነው ብለዋል። በአጠቃላይ ኢትዮጵያዎች ተሰብስበን መስራት እንችላለን እኛ ውስጣችን አብሮ የተፈጠረ ችግር የለብንም። አለመስማማት ሊኖር ይችላል፣ ቅርነት ሊኖር ይችላል። ግን እሱን ሶልቭ አርገን ለአንድ ፐርፐስ ተዋህደን መስራት እንችላለን የሚለውን ፕሮቭ ያረጋል። ሁለተኛ ደግሞ ለጋሽና ተለጋሽ ሆኖ ሁሌ ከውጭ ሰው ከመጠበቅ የኢትዮጵያ ልጆች ተሰባስበው እዚህ ካሉ እህትና ወንድሞቻቸው ጋር አንድ ላይ ሆነው መስራት በጣም ጥሩ አላማ ነው። ከዛ በላይ ግን እኔ አሁን ይሄ ፕሮጀክት ኖረም ባልኖረ ኢትዮጵያ መስራቴ አይቀየርም። ሁሌ የምሰራለው በጣም ብዙ ምሰራው ከዩኒቨርሲቲዎች ጋር ከአካዳሚክ ኮሚኒቲ ጋር ከፕሮፌሽናል ሶሳይቲ ጋር ነው። ይሄ ደግሞ ምንድን ነው? አሜዲካል ስኩሎች ብዙ በዝተዋል። የሜዲካል ስኩል ኳሊቲ ኦፍ ኤጁኬሽን በጣም ኢምፖርታንት ነው። ሜዲካል ኤቲክስ፣ ህዝብን በሩሩህነት ማገልገል አሁን ይሄ ሜዲካል ኤቲክስ፣ ፔሽንት ሴንተር ኬር፣ በሽተኞችን በክብር ምክንያቱም ሰው መሆን በጣም ትልቅ እድል ነው። ሰው ብሶቱን ህመሙን ማካፈል ኢቨን ለእናት አባት የማይነግረውን ሚስጥር ነግረው እና ሐኪም መሆን በጣም ትልቅ ፕሪቪሌጅ ነው እና ይሄን ግን እንደ እላይ ተቀምጦ ብቻ ፕሪስክሪፕሽን መጽሐፍ ወይም ማዘዝ ሳይሆን በሽተኛውን መፈወስ ከመንፈስም እንደሆነ አብረን ከተማሪዎቻችን ጋር ከአስተማሪዎቻቸው ጋር ከጓደኞቻችን ጋር እየሰራን ይሄንን ኢምፕሩቭ ማድረግ ነው የኔ ዓላማ። ስለዚህ ይሄኛው ከምሰራው ስራ ላይ ሌላ እድል ደግሞ ይጨምርልኛል ማለት ነው። ዶክተር፣ ይሄ ማዕከል በኢትዮጵያ ሕብረተሰብ ጤና አጠባበቅና አያያዝ ላይ የሚጨምረው ዋጋ ምንድን ነው? ምንድን ነው የኢትዮጵያ መንግስት ራሱ በተለይ ጤና ጥበቃ የውጭ ጉዳይ ሚኒስትራችን የነበሩት ከዛ በፊት የጤና ሚኒስትራችን የነበሩት ዶክተር ቴድሮስ የዚህን ሀገር የጤና ስትራቴጂ በጣም ጥሩ አድርገው ነድፈውት ነው የሄዱት። ፕራይም ሚኒስትሩም አንስተውት ነበረ። ማለት ኢትዮጵያን በጣም አፌክት የሚያደርጓት አምስት ስድስት የሆኑ ተላላፊ በሽታዎች፣ የእናትና ልጅ ጤና ነበሩ። እሱን አድሬስ በማድረግ መንግስት በጣም ብዙ ስራ ሰርቶ በጣም ብዙ ጌን አለ። አሁን ይሄም ፕሮጀክት ሆነ ሌሎች እዚህም ያሉ ሐኪሞች እና አካዴሚክ ዩኒቨርሲቲዎች እና ሚኒስትሪም ፎከስ እያደረገ ያለው ከእድገት ጋር የሚመጡ በሽታዎች አሉ። ደግሞ ይሄ ኮሚኒካብሉን ፕራይማሪ ኬሩ አክሰስ እያደረገ ሲመጣ ፎከስ ማድረግ ያለብን ነን ኮሚኒካብል ዲዚዝስ ማለት እንደ ካንሰር የማይተላለፉ እንደ ካንሰር፣ እንደ ልብ በሽታ፣ የደም ብዛት መጨመር፣ የካንሰር በሽታዎች እነሱን አይነቶቹን በተለይ ደግሞ በዚህ ሰዓት ውስጥ ኢትዮጵያ ውስጥ በሌላ ጤና ማዕከል ውስጥ የማይገኙትን ለማስፋፋት እና ለአገር ውስጥ ለመስጠት ነው እና ይሄ ትልቅ አዲቲቭ ትልቅ ዋጋ ይጨምራል። እንግዲህ የዛሬው የጋቢና ፕሮግራማችን በዚሁ ተጠናቋል። ይህንን ሙሉ ዘገባ በማታው ፕሮግራማችን ማድመጥ ትችላላችሁ በፌስቡክ እንግዲህ ደህና ደሩ፣ ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት፣ መልካም ምሽት።